ለመንግስታቸው ታላቅ ድጋፍ እንደሚሆን የኬንያ የውጭ ጉዳይ ሚኒስትር አስታውቀዋል። የፕሬዝደንቱ ጉብኝትም ከፍተኛ መዋለ ንዋ ይዞ ይመጣል የሚል ተስፋ እንዳላቸው ሚኒስትሩ አስታውቀዋል። የአሜሪካ ድምፁ ቪንሰንት ማኮሪ በናይሮቢ ሚኒስትሯን በዛሬው ዕለት አነጋግሯል። ዝርዝሩን ሄኖክ ሰማ ጊዜር ያቀርባል። የኬንያ የካቢኔ ሚኒስትር አሚና ሞሐመድ በፕሬዝዳንት ባራክ ኦባማ የአፍሪካ ጉዞ ፍጹም ደስተኛ ናቸው በሀገሪቱ የተስፋ ብርሃንን ይፈነጥቃል፣ ለፕሬዚዳንት ኡሁሩ ኬንያታ አስተዳደርም በጎ ገጽታን ያቀርባል ሲሉ ለአሜሪካ ድምፁ ቪንሰንት ማኮሪ ተናግረዋል። መምጣታቸው አስተዳደራችንን በጎ ገጽታ ያላብሳል የሚል እምነት አለኝ። በርትተን የምንሰራና የሀገራችን ጉዳይ በእጅጉ የሚያነቃቃን አመራራችን ብቁ መሆኑን ያመለክታል። ከዚያ በተጨማሪም ኬንያ ባለፉት ጥቂት ዓመታት ያስመዘገበቻቸውን ስኬቶች ያጎላል። ዩናይትድ ስቴትስና ኬንያ ግንኙነታቸው ሁልጊዜም የጫጉላ ሽርሽር አይነት አልነበረም። አንዳንዴ መፋተግና ውጥረት የታየበት ግንኙነት ነው። በተለይ ፕሬዚዳንት ኡሁሩ ኬንያታና ምክትላቸው ዊልያም ሮቶ በዓለም አቀፉ የወንጀል ፍርድ ቤት ክስ ሲመሰረትባቸው ግንኙነቱ ሻክሮ ነበር። አይሲሲ ኬንያውያኑ መሪዎች በሁለት 2000 ዓመተ ምህረት የተደረገውን የሀገሪቱን ምርጫ ተከትሎ በተፈጠሩ ሁከቶች የማስተባበር ሚና ተጫውተዋል በሚል ነው ክስ የመሰረተባቸው። በአሁኑ ጊዜ ያ የውጥረት ዘመን አልፏል። ያለፈው ደግሞ አልፏልና ወደ መዝገብ ቤት ያመራል ማለት ነው። ፕሬዚዳንት ባራክ ኦባማ በነገ ዕለት ኬንያ መዲና ናይሮቢ እንደሚገቡ ይጠበቃል። የዓለም አቀፍ የሥራ ፈጠራ ጉባኤንም ይከፍታሉ ተብሎ ይጠበቃል። ከዓለም ዙሪያ የንግድ ድርጅቶችን የሚመሩ ሁሉ ይሰባሰባሉ። የኬንያ የውጭ ጉዳይ ሚኒስትር አሚና መሐመድ ከዚህ ጉባኤ የሚገኙ የመዋለንዋይ ፍሰቶች እንደሚያጓጓቸው ይገልጻሉ። ሁሉም ነገር ከፊታችን ጠረጴዛው ላይ ተቀምጧል። የመዋለንዋይ ፍሰቱ እንደገና ይቀጥላል ብለን ተስፋ እናደርጋለን። የዩናይትድ ስቴትሱ ፕሬዝደንት በመምጣታቸው ሀገራችን የዓለም ትኩረት ትሆናለች ሰዎች በዚች ኦባማ በሚጎበኛት ሀገር ምን አለ፣ ሀገሪቱስ ምን ሀብት አላት ብለው እንዲያስቡ ይረዳል ብለን እናምናለን። ከንግድ ባሻገር በፕሬዚዳንት ባራክ ኦባማ ጉዞ ከፍተኛ ትኩረት የሚያገኘው ጉዳይ የሀገር ደህንነት ነው። ኬንያ ከሶማሌ ጋር ድንበር ትጋራለች። በሶማሊያ መሰረቱን ያደረገው የእስልምና ታጣቂ ቡድን አልሸባብ በተደጋጋሚ ጥቃት ሲያደርስባትም ቆይቷል። የውጭ ጉዳይ ሚኒስትር አሚና መሐመድ አሜሪካ እንዲህ ያሉ ጥቃቶችን ለመከላከል ኬንያን ስታግዝ ቆይታለች ይላሉ። በተለይ በደህንነት ዙሪያ ያለን ትብብር ታሪካዊ ነው። ሁልጊዜም የነበረ በሰፊው ያጠናከር ነው ነውና ባለፉት ጥቂት ዓመታት ደግሞ የኛም ጥቃት የሌላው ዓለም ጥቃት በመሆኑ መተባበራችን አልቀረም። አለመረጋጋት በአንድ ስፍራ ብቻ የተወሰነ ተጽዕኖ እንደሌለው በስፋት ይታወቃል። ኬንያ በምስራቅ አፍሪካ ውስጥ የሚከሰቱ ግጭቶችና ሁከቶችን በማረጋጋት ረገድ ከፍተኛ ሚና ትጫወታለች። በብሩንዲ ፕሬዚዳንት ፒየር እንኩሩንዚዛ ለሶስተኛ የሥልጣን ዘመን መወዳደራቸውን ተከትሎ የተቀሰቀሱ ግጭቶችን ለማብረድ ስትሠራ ቆይታለች። የውጭ ጉዳይ ሚኒስትሯ እንዲህ ብለዋል። የምርጫ ውጤቶቹን እውቅና አንስጥ የሚል ሀሳብ እየተንሸራሸረ ይገኛል። እየመከርንበት ነው። ከአፍሪካ ህብረት፣ ከምስራቅ አፍሪካ ማህበረሰብ እንዲሁም ከሌሎች በጋራ የወደፊቱን ጉዳይ እየተወያየን ነው። ከዚህ ጭጋጋማ ሁኔታ መቼ እንደምንወጣ እያሰብን ነው። የኬንያ የውጭ ጉዳይ ሚኒስትር በአካባቢው ሀገሮች ሰላም እንዲሰፍን በሶማሊያ መንግስቱ እንዲጠናከር የደቡብ ሱዳን የእርስ በርስ ግጭቱ እንዲቆም ደግሞ ሀገራቸው ተግታ እንደምትሰራ ለአሜሪካ ድምጽ ሬዲዮ ገልጸዋል።